ትልቁ ችግር በአሁኑ ሰዓት በሺና በሁለት ሺ በአምስትና በአስር ሺህ የሚቆጠሩትን ስደተኞች በቀን ሶስት ጊዜ ምግብ ቀቅሎና ሰናርቶ አቅርቦና ጥግቦ እነሱን እንዴት አድርጎ ማስተናገድ ይቻላል? የሚለው ጥያቄ በተለይ የወጥ ቤቶቹን የሚያሳስብ ጉዳይ የሆነ እዚያ መጥተዋል። ሰውዬው የታወቀ ቀቃይ ነው። እኛ ግሪኮች በተፈጥሯችን እንግዳ በመቀበልና እንግዳ በማስተናገድ የታወቅን ሕዝቦች ነን። ከዛም በላይ እዚህ እኛ በሰሜን ግሪክ ሰፍረን የምንኖረው ሰዎች ከአያት ቅድመ አያቶቻችን በጥንት ዘመን ከትንሹ ኢስያ ፈልሰው እዛ የደረሱ የነሱ ልጆችና የልጅ ልጆቻቸውም ዝርያ ዘርነው በኢንተርኔት ተፈላልገውና ተጠራርተው እዚያም በአስቸኳይ ለእርዳታ እንደደረሱ የጀመኑት ተወላጅ ወጣቱ ሊዮ ለጣቢያችን ስላመጣጡም አጫውተዋል። ከመጡ ሶስት ቀን የሚሆናቸውም የኪነት ሰዎችም በመካከላችን አሉ። ሙዚቃ ይጫወታሉ፣ ከሰዎቹም ጋር እየዘፈኑ ዳንኪራም አብረው እነሱ ይረግጣሉ። ቢቀር ቢቀር በዚህ እንኳን ስደተኞቹን ችግራቸውን ለጊዜው በትንሹ ረስተው እንዲደሰቱም ሙዚቀኞቹ ያደርጋሉ። ከኦስናብሩክ ከሌላው የጀርመን ከተማ ከሴት ጓደኛዋ ጋር ተያይዛ እዚህ የግሪክ ድንበር ኢዶሜኒ እርዳታ ለመስጠት የመጣችው ኢዛቤል፣ እሷም የዓለም አቀፉ ወዶ ዘማቾች ቡድን አንደኛው አባል እንደሆነች ታሪኳን በተሯ እሷም አጫውታለች። እሷና ጓደኛዋ ሁለቱም በጀርመን አገር የዩኒቨርሲቲ ተማሪዎች ናቸው። የመጣነው ትንሽ የእርዳታ ገንዘብ እንደ አቅማችን ሰብስበን ነው። ጊዜ አለን። በትርፍ ጊዜያችንም እዚህ በምንቆይበት ቀናትም ባለን ችሎታና አቅማችን ምግብ ገዝተን ቀቅለን ስደተኞቹን በዚህ እንኳን ለመርዳት ነው። ላይ ላዩን ሲያዩት፣ ዘጋቢያችን እንዳለችው እዚያ የስደተኞች መንደር ሁሉ ነገር ቀላል ይመስላል፣ ግን አይደለም። በሺና በአስር ሺህ የሚቆጠሩ ሰዎች በከተሙበት ቦታ የተቅማጥ በሽታ ገብቶ ብዙዎቹ እሷ እንዳየችው በዚህ በሽታ ታማዋል። ከሶሪያ የመጣው አስተማሪ ሁኔታውንም ሲያብራራ ትልቁ ችግር እዚህ የተራ ጥበቃ ሰልፍ ነው። ምግብ ለመቀበል ተሰልፈን እንጠብቃለን። የመጠጥ ውሃ ለመውሰድ፣ መጸዳጃና መታጠቢያ ቤት ለመጎብኘት ሰልፍ ነው። ሌላው ቀርቶ ሐኪም ለማያት እንኳን ተሰልፈን ተራ እንጠብቃለን። በዛ ላይ ከላይ የሚወርደው ዝናብና የሚነፍሰው ኃይለኛ ንፋስ አያስቆምም አያስቀምጥም። አብዛኛው ድንኳኖቹ ትናንሽ ናቸው። የሸራ አልጋ ሆነ የሚቀጣጠል የቆጥና የመደብ አልጋ በብዛት እዛ አይታዩም። አብዛኛው ሰው ወኪላችን ካሪን ዜንስ ተዛውራ እሷ እንዳየችው መሬት ላይ የሚተኙ ናቸው። የወንጌላዊት ቤተ ክርስቲያን ተጠሪ ወይዘሮ ቀሲስ ዶሪቴ ቫካሌስ የግሪክ መንግሥት ባለሥልጣኖች በቦታው ተገኝተው ኃላፊነቱን አልተወጡም ብለው ይወቅሳሉ። እውነቱን ለመናገር እዚህ የጎደለ አንድ ነገር ቢኖር የመንግሥት ኃላፊነት ነው። መንግሥት መኖሩን የሚያሳየው የፖሊስ ሰራዊቱን ልኮ እነሱን በማሳየት ብቻ ነው። ይህ ግን በቂ አይደለም። መንግሥት ኃላፊነቱን ተቀብሎ የስደተኞቹን ሕይወት መልክ በማስያያዝ መምራትና ማደራጀትም ይገባዋል። እንደተሰማው የግሪክ መንግሥት ከዚህ ትርምስና ግርግር ከበዛበት የስደተኞችን መንደር ትንሽ ኪሎ ሜትር ፈንጠር ባለ ቦታ አንድ አዲስ ማረፊያ ጊዜያዊ ቤቶችን ለስደተኞች እየቀለሰ ነው። እንደተደመጠው ተደመጠው እነሱም እንዳለፈው ጊዜ መቄዶንያን አቋርጠው አውሮፓ ለመግባት ነው። አሁንም ይህ ምኞታቸው ነው። ይልማል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ።